ሳያርሱ መዝራት ወይም ደግሞ በእንግሊዝኛ ኮንዘርቬሽን አግሪካልቸር ይባላል። ሶስት ዋና ሀሳቦች አሉት። አንደኛው ማረስን ከተቻለ ወደ ዜሮ መምጣት ወይም ደግሞ መቀነስ ነው። ሁለተኛው ተረፈ ምርት ወይም ደግሞ በአጨዳ ጊዜ ቢያንስ 30 ከመቶ መሬቱ ላይ እዛ የሚተውበት ሁኔታ መፍጠር ነው። ሶስተኛው ዘር ማቃየር ነው። በየዓመቱ የተለያዩ ዘሮች መዘራት አለበት። እንደምናውቀው ከዚህ በፊት የነበረው ባህል በተለይ አንዳንድ አካባቢዎች እስከ ስድስት እስከ ሰባት ጊዜ በተለይ ጤፍ ሲሆን ደጋግሞ የማረስን አለ ሶስት ጊዜም አራት ጊዜም ይታረሳሉ ስለዚህ ከፍተኛ ጉልበት ይፈልጋሉ የበሬም የሰውም ለምሳሌ አንድ አራት ጊዜ የሚታረስ መሬት ብንወስድ ሁለት ጊዜ ሊታረስ ይችላል ይህም ማለት አራት ጥማድ ሊያስፈልግ ይችላል ዝናብ ከዘነበ በኋላ ደግሞ ሁለት ጊዜ ሊታረስ ይችላል ይህም ወደ ስድስት ጽማድ በሄክታር ሊያስፈልገው ይችላል። ይሄ ምንድን ነው? ደጋግሞ በማረስ እንደምናየው አብዛኞቹ ወንዞች በክረምት አካባቢ በተለይ ሐምሌ መጀመሪያ አካባቢ እና ነሐሴ አካባቢ አፈር ተሸክሞ ሲሄዱ እናያለን። ወደ ነሐሴ እየጠራ ይሄዳል። ይሄ ምንድን ነው? የሚሸረሸረው እና የሚሄደው ከእርሻ መሬት ነው። ስለዚህ ይሄ ደጋግሞ ማረስ ከፍተኛ አስተዋጽኦ ሲያደርግ ቆይተዋል። አሁን በምንለው ግን ይህን ወደ አንድ መምጣት፣ ለምሳሌ እኛ አስገባ ነው። በየዓመቱ የበሬው ማረሻ በፈረው እንዲሄድ ነው የሚደረገው፣ ቦይ ነገር። አዎ ቦይ ነገር በቦይ ነገር ይሄዳል መደብ ነገር አለው። በዛ መደብ ላይ ግን ማረሻው አይሄድም። ስለዚህ ላለፉት ስድስት ዓመታት ሙከራው ከጀመር ነው ከ ሁለት ሺ አምስት ዓመት ጀምሮ እስካሁን ድረስ መደቡን አላፈረስ ነውም እና ከዚህ ያየነው አፈር መሸርሸርን ከፍተኛ ቀንሷል። ለምሳሌ በአዲ ጉዳም አካባቢ በባህላዊ መንገድ በሚታረሰው አራት አምስት ጊዜ በሚታረሰው መንገድ ወደ ሁለት መቶ ሀምሳ ኩንታል አፈር ይሸረሻል በሄክታር በአሁን ግን በእኛ ቴክኒክ ወደ ሀምሳ ኩንታል ነው በሄክታር ስለዚህ ከፍተኛ የሆነ ልዩነት አለው ማለት ነው። ውሃው በምናይበት ጊዜ ወደ 980 ሜትር ክብር የሚሆን በሄክታር ይበክናል፣ በጎርፍ መልክ ይወጣል። በዚህ በእኛ ቴክኒክ ግን ወደ 460 ሜትር ክብር በሄክታር ነው የሆነው። ስለዚህ በግማሽ ያህል ቀንሷል ማለት ነው። በምርትም ቢሆን ከ16 ኩንታል ወደ 25 ኩንታል አካባቢ ነው የሆነው፣ በስንዴ ላይ ብቻ ባየነው፣ በሶስት አመት ዳታ። ስለዚህ ይህን የተገኘው አንደኛው ማረስ መቀነስ ነው ወደ አንድ ነው ያመጣ ነው እኛ። ሁለተኛው ደግሞ ተረፈ ምርት ወይም ደግሞ በአጨዳ ጊዜ ሰላሳ ከመቶው እዛ እንዲቀር አድርጎ ማጨድ ነው። ሶስተኛ ዘር ማቀያየር መሬት ሳይታረስ መዘራት አለበት ሲባል ደጋግሞ ቢታረስ ማት ምንድን ነው ችግሩ? በዋነኝነት የምንጠቅሳቸው ችግሮች ምንድን ናቸው? ደጋግሞ ማረስ አንደኛ ለአፈርና ውሃ ብክነት ያጋልጣል ከዝናብ የምናገኘው ውሃ በአግባቡ ለመጠቀም አንችልም። ዝናብ በጎርፍ መልክ አፈር ተሸክሞ ከመሬት ይወጣል ማለት ነው። ሁለተኛው ደጋግሞ ማረስ ብዙ ጉልበት ይፈልጋል። አራት ጊዜ ከሚታረስ ወደ ስድስት ጥማድ ሊያስፈልግ ይችላል ማለት ነው። በምርት ላይም ቢሆን የመሬት ለምነት በየዓመቱ እየጨመረ ነው የሚሄደው በእኛ ቴክኒክ በምናይበት ጊዜ ይህንን ለምነቱን ለመጠበቅ እንዳልኩ ይሄኛው ቴክኒክ የተሻለ ነው ማለት ነው። ስለዚህ ከአሁን በኋላ በሬ የሌለው ገበሬ ሳያርስ ሊዘራ ይችላል ማለት ነው አ ብዙ ገበሬዎች በሬ የሌላቸው አሉ። በዚህም ምክንያት ለጎረቤት ገበሬዎች መሬታቸውን በግማሽ ጥቅም ወይም ተጎድተው መሬታቸውን አስረክበው የሆንበት ሁኔታ ብዙ አለ። ስለዚህ እነዚህ ገበሬዎች ብዙ ግሎት ስለማይጠይቅ ይሄኛው ቴክኒክ የራሳቸው መሬት ራሳቸው እንዲጠቆምበት አጋጣሚ ይፈጥርላቸዋል። ስለዚህ ይህም አንድ ትልቅ አስተዋጽኦ አለው ማለት ነው። መሬትን ሳያርሱ መዝራት የሚለውን አዲስ የአጠቃቀም ዘዴ ይዘው ሲመጡ የገበሬው ምላሽ ምንድን ነው? ምክንያቱም በተለምዶ አንድ ገበሬ መሬቱ ደጋግሞ ካላረሰ፣ ደጋግሞ ካላለሰለሰው እንደ ሰነፍም የሚቆጠርበት አጋጣሚ ስለሚኖር ምንድ ነው በጣም ለረዥም ጊዜ የቆየ ባህላችን ደጋግሞ ማረስ ነው። ግብርና ባለሙያም ገበሬውም ያለው ተሞክሮ ደጋግሞ በማረስ የተሻለ ምርት ማግኘት ነው። በእርግጥ ቅድም እንዳልኩት አንድ ጊዜ አርሶ መዝራት ሳይሆን ዋናው ማስተዋል ያለብን አንደኛ በየዓመቱ ተረፈ ምርት እዛ ማሳ ላይ የተውን መሆናችንን ዋናው ነገር እሱ ነው። አንዳንድ ገበሬዎች ቀጥታ አንድ ጊዜ አርሶ የሚገኝ ሊመስላቸው አይገባም የምንለው ያለ ነው። ምንድ ነው አንድ ጊዜ አርሰው ግን ተረፈ ምርት በየአመቱ አጨዳ ላይ 30 ፐርሰንት እዛ እንዲቀር ማድረግ አለባቸው። ይህ ካልሆነ ግን ልክ እንደተለመደው አጭደው ዝም ብለን እንዝራ ቢሉ ግን የባሰ ጉዳት አለው። ገበሬዎችን ግራ ያጋባበት አለ። አሁን ግን እየገባቸው አንዳንድ ገበሬዎችም ትንሽ ከኛ ለወጥ እያደረጉ የመሞከር ሁኔታ ጀምሯል። ለምሳሌ ሶስት ጊዜ ሲያርሱ ከነበር ወደ ሁለት ጊዜ የመቀነስ ሁኔታ አለ። ይሄኛውም በእኛ ቴክኒክ ይደግፉታል። ልክ እኛ እንደምንሰራው አድርገው እየለወጡ በመሞከር ላይ ያሉ ገበሬዎች በብዛት አሉ። ይህ ሳይታረስ መዝራትን በሚመለከት በአሁኑ ሰዓት ገበሬዎች የሚጠቀሙበት ምርጥ ዘርን መጠቀም ዘመናዊ ማዳበሪያን መጠቀምን ይከለክላል። ምርጥ ዘር አይከለክልም። ለመጀመሪያዎቹ አምስት አመታት ስድስት አመታት የሚሆን ከመዝራታችን በፊት ጸረ አረም መጠቀም አለብን። ሁለተኛ ደግሞ ማዳበሪያም ሊያስፈልገን ይችላል። ለመጀመሪያዎቹ አምስት አመት ከአምስት አመት በኋላ ግን ማዳበሪያን ብንጠቀም ትርጉም የለውም የሚገኘው ምርት ተመሳሳይ ስለሆነ ምክንያቱም የመሬቱ ለምነት እየጨመረ እየጨመረ ስለሚሄድ ትርጉም ወደ ሌለው ደረጃ ሊያደርስ ይችላል። ጸረ አረም ግን በተመሳሳይ እስከ አምስት እስከ ስድስት አመት የሚሆን እየተጠቀም ልንቆይ የሚችልበት ሁኔታ አለ። ከዛ በኋላ ግን ያምንተ ተረፈ ምርት አረሙ እንዳይወጣ የማድረግ ባህሪ እያሳደር ስለመሄድ ለአረም የሚውል የነበረ ጉልበትም ላያስፈልግ ነው ማለት ነው በረዥም ጊዜ። ስለዚህ ይሄ ዘዴ የገበሬዎችን ወጪ ይቀንሳል ማለት ነው። በተለያየ ምክንያት የገበሬዎችን ወጪ በከፍተኛ ሁኔታ ይቀንሳል። ቅድም እንደተናገርኩት የበሬ ጉልበት ብዙ አይፈልግም። ለምሳሌ ሶስት ጥማድ የሚውሉበት በባህላዊ መንገድ፣ ይሄኛው ግን በአንድ ጥማድ ብቻ ልናርሰው እንችላለን። ፈጣን ነው። ስለዚህ ብዙ የበሬ ጉልበት አያስፈልግም። በረዥም ርቀት ይህን እየተገበርን ከሄድን ብዙ ወጪን ይቀንሳል። ሳያርሱ መዝራትን በሚመለከት ካሁን በፊት የተሞከረበትና ጥሩ ውጤት የተገኘበት ሀገር አለ። በዓለም ላይ በዚህ ሰዓት ከመቶ ሚሊዮን ሄክታር በላይ የሚሆን እርሻ መሬት በዚሁ ቴክኒክ ነው እየተዘራ ያለው። በዚህም በቁጥር አንድ የምትጠቀሰው ሀገር ብራዚል ናት። ከዛም አርጀንቲና፣ ፓራጓይ እነዚህ አሜሪካም ዩናይትድ ስቴትስ በሚሊዮኖች የሚቆጠረ ሄክታር በዚሁ ቴክኒክ የሚጠቀሙ አገሮች ናቸው። አፍሪካ ውስጥም የተለያዩ አገሮች ልክ እንደኛ አናሳ መሬት ያላቸው ገበሬዎች ይህንን ቴክኒክ የሚጠቀሙ እንዲሁም ከዚህ አልፈው አሁን በህንድ አካባቢ ከበሬ ጋር እየተጎተተ ሲደር ወይም ደግሞ የሚዘራ መሳሪያ ሁሉ ወደ ማምረት ደረጃ ደርሰዋል። ይህንን ስራ በቀላሉ የሚሰሩ ማሽኖችም የተሰሩበት ሁኔታ አለ ማለት ነው። ለወደፊቱ በሀገራችን ይህ ዘዴ ተግባራዊ እንዲሆን ፖሊሲ አውጪዎች፣ ሌሎች ባለሙያዎችም ሊሆኑ ይችላሉ ማድረግ ስለሚገባቸው ነገሮች የሚሉት ነገር ካለ? አዎ እንግዲህ አሁን እኛ በተቻለ መጠን የምንሰራበት ወረዳ ያሉ አካባቢዎች እየሰራ ነው ያለውን ስራ ገበሬዎች እንዲጎበኙ የእኛ ሙከራ እንዲጎበኙ እያደረግን የቆየ ነው። ስለዚህ ችግሩን ለይቶ አውቀው ህብረተሰቡን ከዚህ እንዴት እንደሚጠቀም ማሰብ እንዳለብን ነው መናገር እንፈልገው። መምህር ተስፋ ራያ በመቀሌ ዩኒቨርሲቲ መምህርና ተመራማሪ፣ ለሰጡኝ ማብራሪያ በጣም ነው ማመሰግነው። አመሰግናለሁ።